አውሮፓና ጀርመን ከጎርጎሮሳዊ 2020 ዓ ም መጀመሪያ አንስቶ እስካሁን ኢጣሊያ የገቡት ስደተኞች ቁጥር ባለፈው ዓመት በተመሳሳይ ጊዜ ኢጣሊያ ከገቡት ጋራ ሲነጻጸር በአራት እጥፍ ይበልጣል። በአሁኑ ጊዜ በሀገሪቱ የሚገኙት የስደተኞች መቀበያ ማዕከላት ከመጠን በላይ በስደተኞች ተጨናንቀዋል። የዶች ቬለዋ ክርስቲና ኦርባ ስደተኞች በብዛት ወደ አውሮፓ ከጎረፉበት ከዛሬ አምስት ዓመት ወዲህ በኢጣሊያ ያለውን ሁኔታ በቃኘችበት ዘገባዋ በኮሮና የተያዙና ሊያዙ የሚችሉ ስደተኞች ጉዳይም ያሰጋል። ከዚሁ ጋርም ከጀርመን በግዳጅ ወደ ኢጣሊያ የተመለሱና ኢጣሊያ የሚገኙ ሌሎች ስደተኞች ይዞታም አሳሳቢ ነው። ከምሽቱ አንድ ሰዓት ተኩል ሆኗል። አንድሪያ ኮስታ ኢጣሊያ ውስጥ በአንድ የስደተኞች መጠለያ ሰባ ለሚሆኑ ከሱዳን፣ ከኤርትራ፣ ከሶማሊያ፣ ከጋምቢያ ና ከጋና እንዲሁም ከሰሜን አፍሪቃ ለመጡ ስደተኞች እራት ያከፋፍላሉ። አንድሪያ ና ሌሎች እርሳቸው መሰል በጎ ፈቃደኞች በአውባብ የተባለው ድርጅት ለስደተኞች የሚያቀርበውን ምግብ ያከፋፍላሉ። ስደተኞቹ ሮም በሚገኘው በቲቡርቲና ባቡር ጣቢያ ጀርባ መሬት ላይ ካርቶን አንጥፈው ነው የሚተኙ። እዚህ ወደ ሌሎች ሀገራት የሚሻገሩና በጀልባ የመጡ አዳዲስ ስደተኞችን እንረዳለን። እዚህ ከመጡ አንድ ሁለት ሳምንት ሆኗቸዋል። ሌሎች ደግሞ ሁለት ወራት አስቆጥሯል። ከመጡ ጀምሮ ጎዳና ላይ ነው የሚያድሩት። ከመካከላቸው አብዛኛዎቹ በስደተኞች ማዕከላት ውስጥ ነበር የሚኖሩት። ሆኖም ሳልቪኒ ኢጣሊያ የምትቀበላቸውን ስደተኞች ቁጥር ካሳንሱ በኋላ አብዛኛዎቹ ጎዳና ላይ ወድቀዋል። ይህን መሰሉ ኑሮ ስደተኞቹን እያብከነከናቸው ነው። አንዳንዶቹም አእምሯቸውን ስተዋል። ማቴዎ ሳልቪኒ ስደተኞች ኢጣሊያ እንዳይገቡ ጥብቅ ክልከላ የጣሉ ከጎርጎሮሳዊው ሰኔ 2018 እስከ መስከረም 2019 የኢጣሊያ የሀገር ውስጥ ጉዳይ ሚኒስትር ነበሩ። ስደተኞቹ የወደቁበት ስፍራ የአምቡላንስና የሞተር ቢስክሌት ድምጽ የማይለየው በጥቅሉ ጸጥታ የሌለው ቦታ ነው። በስፍራው ጥላ የሚሆን ነገርም የለም። በበጋ ወራት ሙቀቱ ቀን ብቻ አይደለም ማታም ጭምር እንደ ፉርኖ ቤት ይጋረፋል። ቀድሞም እምብዛም ያልነበሩት የኢጣሊያ የስደተኞች መቀበያ ቦታዎች ሌጋ ኖርድ የተባለው የኢጣሊያ ቀኝ ክንፍ ፓርቲ መሪ ሳልቪኒ የሀገር ውስጥ ጉዳይ ሚኒስትር ሲሆኑ አብዛኛዎቹ ተዘጉ። በኮሮና ወረርሽኝ ወቅት ደግሞ የስደተኞች ጉዳይ ትኩረት በማጣቱ በጀልባ ወደ ኢጣሊያ የሚሰደዱት ቁጥር አሻቀበ። ላምፔዱዛና ሲሲሊ የሚገኙት የስደተኞች መቀበያ ማዕከላት ተስፋ በሚያስቆርጥ ሁኔታ በስደተኞች ተጨናንቀዋል። አብዛኛዎቹ ጀልባዎች ደግሞ የስራ አጡ ቁጥር ከጨመረበትና በኮሮና ተዋሲ ምክንያት በተወሰዱ እርምጃዎች ኢኮኖሚዋ ክፉኛ ከተጎዳው ከቱኒዚያ ነው የሚመጡት። ሆኖም ከቱኒዚያ የሚመጡት የጀልባ ስደተኞች ቱኒዚያውያን ብቻ አይደሉም ይላሉ የደቡብ ሲሲሊ አቃቤ ሕግ ቢሮ ኃላፊ፣ ሉዊጂ ፓትሮናጆ። በፓትሮናጆ አባባል አሁን ሌላ የስደት መስመር ተከፍቷል ነው ያቢያሞ። እንደ መርማሪዎች አዲስ የስደት መስመር ተከፍቷል የሚል እምነት አለን። ስደተኞች በእቅድ ከሊቢያና ከግብጽ ወደ ቱኒዚያ ይወሰዳሉ vengono ፓትሮናጆ በኢጣሊያ ከጸረ ማፊያ ታዋቂ መርማሪዎች አንዱ ናቸው። አሁን የሚያዩት ግን ከስደት ጋር የተያያዙ ጉዳዮችን ነው። ይበልጥ የታወቁትም ከቀድሞው የኢጣሊያ የሀገር ውስጥ ጉዳይ ሚኒስትር ማቴዎ ሳልቪኒ አቋም በተቃራኒ ስደተኞችን የጫኑ መንግስታዊ ያልሆኑ ድርጅቶች መርከቦች ሲሲሊ መልህቃቸውን እንዲጥሉ በመፍቀዳቸው ነው። ፓትሮናጆ እንደሚሉት የጀልባዎቹ መነሻ ከሊቢያ ወደ ቱኒዚያ የመሸጋገሩ ምክንያት የሊቢያ ሚሊሻዎች በርስ በርሱ ጦርነት በመጠመዳቸው ነው። አሁን ስደተኞችን የማሻገሩ ስራ ቱኒዚያ ወደሚገኙ ወንጀለኞች ተዛውሯል ይላሉ። እንደ ዐቃቤ ሕጉ በአጭር ጊዜ ውስጥ በዚህ መንገድ በሺዎች የሚቆጠሩ ስደተኞች አውሮፓ ገብተዋል። ይህ ሊሆን የቻለውም ከቱኒዚያዎቹ ከስፋክስ ወይንም ከሞናስቲር ወደ ኢጣሊያዎቹ ሲሲሊ ወይንም ወደ ላምፔዱዛ አሳ አጥማጅ ጀልባዎች ስደተኞችን ደብቀው እየጫኑ በመምጣታቸው ነው ይላሉ ዐቃቤ ሕጉ። ተቀይሯል ገና የሊቢያን የውሃ ክልል ለቀው እንደወጡ ወጡ የሚተነፍሱት ከጎማ የተሰሩት የቻይና ጀልባዎች አይደሉም። ስደተኞቹን የሚያመጡት ከቱኒዚያ የሚነሳ የአሳ ማጥመዣ ጀልባዎች በሜዲትራንያን ባህር ላይ ያን ያህል ትኩረት የሚስቡ አይደሉም። እነዚህን ጀልባዎች ከጉምሩክ ፖሊስና ከድንበር ጠባቂው ከፍሮንቴክስ አውሮፕላኖች በቀላሉ መለየት አይቻልም። ስደተኞቹ ራቅ ወዳሉ የባህር ዳርቻዎች ወርደው ጉዟቸውን ይቀጥላሉ። አብዛኛዎቹ ግን በፖሊስ ይያዛሉ። አሁን የኮሮና ወረርሽኝ ወቅት ነውና ወደ ለይቶ ማቆያ ነው የሚወሰዱት። እነዚህ ማቆያዎችም በሰዎች የተጨናነቁ ናቸው። በጣም ትንሽ ጠባብና በጣም የሚሞቁ። ባለፉት ጊዜያት በመላው ኢጣሊያ ስደተኞች በተደጋጋሚ ከለይቶ ማቆያዎች ጠፍተዋል። በዚህ የተነሳም የለይቶ ማቆያዎቹ ጠባቂዎች ቁጥር እንዲጨመር ሲደረግ፣ አንድ መርከብም በተጨማሪ በለይቶ ማቆያነት እያገለገለ ነው። ፓትሮናጆ እንደሚሉት አዲሱ የስደት መስመር ተጨማሪ ችግር እየፈጠረ ነው። በአንድ በኩል ከሰሃራ በስተ ደቡብ ከሚገኙት ሀገራት ሊቢያ ወይም ግብፅ የተሰደዱ አሉ። በሌላ በኩል ከኢጣሊያ የተባረሩና የወንጀል ክስ የተመሰረተባቸው ቱኒዚያውያን አሉ። በሕገወጥ መንገድ ኢጣሊያ በመግባት የታሰሩ ብዙ ስደተኞች አሉ። የኢጣሊያው ጠቅላይ ሚኒስትር ጁሴፔ ኮንቴ ኢጣሊያ በብዙ ትግል በኮሮና የሚያዙ ሰዎችን ቁጥር ለመቀነስ የምታደርገው ጥረት በስደተኞች እምቢተኝነት እንዲሰናከል እንደማይፈቅዱ አሳስበዋል። ስደተኞች በህገወጥ መንገድ ወደ ኢጣሊያ እንዲሰደዱ አንፈቅድም። ኢጣሊያኖች ከኮሮና ተህዋሲ ጋር ባደረጉት ትግል የከፈሉት መስዋዕትነት የሕክምና ቁጥጥርን በሚጥሱ ስደተኞች መና እንዲቀር አንፈልግም። ጠንካራና ጨካኝ መሆን አለብን። ስደተኞችን ወደ መጡበት መመለሱ ተጠናክሮ ይቀጥላል። ከዚህ ሌላ ሮም የአውሮጳ ህብረት አባል ሀገራት ስደተኞችን እንዲከፋፈሉ ድጋፍ እንዲያደርግ ዳግም ጥሪ አድርጋለች። ምንም እንኳን ሀገራቱ በ2019 የማልታ ስምምነት ስደተኞችን ለመቀበል እሽታቸውን ቢገልጹም እስካሁን ተግባራዊ አልሆነም። ፓትሮናጆ ግን ወደ አውሮጳ የሚሰደዱት ሰዎች ሀገራት ህዝብ ህይወት እንዲለወጥ አውሮጳ ከአሁኑ የበለጠ እንዲሰራ ነው የሚያሳስቡት። እርሳቸው እንደሚሉት ከሰሃራ በስተደቡብ ከሚገኙ ሀገራት የሚመጡ ስደተኞች ወደ 2000 ዩሮ እየከፈሉ ነው። በአዲሱ የስደት መስመር ኢጣሊያ የሚገቡት ቱኒዚያውያን ደግሞ 1000 ዩሮ ይከፍላሉ። ይህን ለመግታት ደግሞ ቁጥጥር ያስፈልጋል። ቁጥጥሩም ህገወጥ የሰዎች አሻጋሪዎች ላይ ሊሆን ይገባልም ይላሉ። የባኦባቡ የእርዳታ ድርጅት በጎ ፈቃደኛ ኃላፊ አንድሪያ ኮስታ ደግሞ ኢጣሊያ የሚገኙ ወንጀለኛ ድርጅቶችም ሊተኮርባቸው ይገባል ይላሉ። እነዚህ ድርጅቶች ህጋዊ የመኖሪያ ፈቃድ የሌላቸውን ስደተኞች በተለያዩ የሀገሪቱ አካባቢዎች በፍራፍሬና በአትክልት ማሳዎች ላይ በማሰማራት ብዙ ገንዘብ ያተርፋሉ ይላሉ። ይህ ከባርነት ጋር የሚስተካከል ነው። አስራ ሁለት ሰዓታት ቲማቲም ሲለቅሙ ውለው ስምንት ዩሮ ነው የሚከፈላቸው። እነርሱ በርካሽ ጉልበት በሰበሰቡት ቲማቲም የተሰራውን ፒሳ ደግሞ እኛ እንበላለን። ሪፖሞዶሪ ፖይ ኖይ ቺ መንጃሞ ሱሊ ስፓጌቲ ሱላ ፒዛ በቱኒዚያ በኩል ስለሚመጡት ስደተኞች ብዙ እየተነገረ ቢሆንም ምንም አልተደረገም። ብዙዎች ደግሞ ከጀርመን ወደ ኢጣሊያ እየተጠረዙ መሆኑን የባኦባብ ባልደረባ ጁሊያ ሮምፔል ያስረዳሉ። ከጀርመን የተጠረዙ በርካታ ስደተኞች እዚህ መኖሪያ የላቸውም። የስራ ዕድል አላገኙም። ምንም የላቸውም። ኑሯቸውም ጎዳና ላይ ነው። ከመካከላቸው ጀርመንኛ አቀላጥፈው የሚናገሩ ይገኙበታል። አንዱ አራት ዓመት ደቡብ ጀርመን የኖረና የሰራ ስደተኛ ነው። አሁን ኢጣሊያ ጎዳና ላይ ወድቋል። ለብዙዎቹ ስደተኞች ኢጣሊያ መሸጋገሪያቸው ናት። ይሁንና በደብሊኑ ስምምነት መሰረት ወደ ሌሎች የአውሮጳ ሀገራት የሄዱ ህገወጥ የሚባሉ ስደተኞች መጀመሪያ ወደ ገቡበት ሀገር ነው የሚመልሷቸው። አሁን አሁን በኢጣሊያ ስደተኞች ላይ የተጫኑ ህግጋት እየላሉ ነው። ይህም በአውባብን ለመሳሰሉ ስደተኞችን ለሚረዱ ድርጅቶች ስራቸውን ቀላል እያደረገላቸው ነው። በአንድሪያ ኮስታ አመለካከት ስደተኞች ችግር አይደሉም። ችግር የሚሆኑት ግን በአግባቡ ካልተያዙ ነው። አድማጮች፣ የዛሬው አውሮፓና ጀርመን ዝግጅታችን የእስካሁኑ ነበረ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።